አውሮፓና ጀርመን አፊሌ ከኢጣሊያ ርዕሰ ከተማ ሮም 79 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት በአስተዳዳሪዎቿ ፈቃድና ድጋፍ የዛሬ አምስት ዓመት በዚህች ከተማ የተገነባ መታሰቢያ ተቃውሞ አስነስቶ ጉዳዩ በፍርድ ቤት ሲታይ ከቆየ በኋላ ባለፈው ሳምንት ብይን ተሰጥቷል ብይኑ የተላለፈው በኢጣሊያ ወረራ ወቅት የካቲት 12 1929 ቁጥራቸው እስከ 30 ሺህ የተገመተ ኢትዮጵያውያንን ያለ አንዳች ርኅራኄ በፈጀው በጀነራል ሩዶልፎ ግራዚያኒ የመቃብር ስፍራ መታሰቢያ እንዲገነባ ባደረጉ የከተማዋ ከንቲባና ሌሎች ሁለት ባለስልጣናት ላይ ነው። በዚሁ መሰረት የከተማይቱ ከንቲባ ኤርኮሌ ቪሪ የስምንት ወራት እስራት ሲበየንባቸው ሁለቱ የአፊሌ አስተዳደር ባለስልጣናትም የስድስት ወራት እስራት ተፈርዶባቸዋል። ከንቲባ ቪሪ ክሱን ለመሰረተው በምህፃሩ አምፒ በመባል ለሚጠራው የኢጣሊያ የጦርነት ጊዜ አርበኞች ማህበር 8ሺህ ዩሮ እንዲከፍሉም ቅጣት ተጥሎባቸዋል። መቀመጫውን ቴክሳስ ዩናይትድ ስቴትስ ያደረገው ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተባለው ማህበር ከኢጣሊያ የጦርነት ጊዜ አርበኞች ማህበር አምፒ ጋር ጉዳዩ ፍትህ እንዲያገኝ ከታገሉት የ ኢትዮጵያውያን ማህበራት አንዱ ነው። ኢጣሊያ ኢትዮጵያን በወረረችበት ጊዜ ለደረሰው የሰው ህይወትና የንብረት ጥፋት ተገቢ ፍትህ አልተሰጠም ሲል ጉዳዩ የሚመለከታቸውን አካላት የሚጠይቀውና የሚያሳስበው ይህ ማህበር በአፊሌ ለግራዚያኒ መታሰቢያ መሰራቱን በመቃወም ድምጹን ሲያሰማ መቆየቱን የማህበሩ ተጠሪ አቶ ኪዳኔ አለማየሁ ያስረዳሉ። በፈረንጆች አቆጣጠር በ2012 ነሐሴ ነው የአፊሌ ከተማ የሚገኙ እንደውም በአውራጃ ግዛቱም የገንዘብ ድጋፍ ጭምር ነበረ። ለኢትዮጵያ ጨፍጫፊ ቡቸረ በኢትዮጵያ ለሚባለው ለሮዶልፎ ግራዚያኒ አንድ መታሰቢያና መናፈሻ ሞዞሊየም ፓርክ ሰርተውለት የቫቲካን ተወካይ በተገኘበት ተመረቀ። በዚህ ምክንያት ይሄ ነገር በእውነቱ በኢትዮጵያ ላይ ክብር የሚነሳ ነገር ስለሆነ አቤቱታችንን ለልዩ ልዩ የሚመለከታቸው ለጣሊያን መንግስትም ለውጭ ጉዳይ ሚኒስቴርም እንዲሁም ለአውራጃ ግዛቱ በተለይ ገዢው ሚስተር ኒኮላ ዚንጋሬቲ ይባላሉ። ለእሳቸው ሁሉ ጽፈን ነበረ እና በእውነቱ የመጀመሪያ እንዲያው ጥሩ የሚያበረታታ ውጤት የተገኘው እሳቸው ሀገረ ገዢው የዛ ላዚዮ ይባላል የአውራጃ ገዢው ይህን ጉዳይ የሀውልቱን ሀውልቱን ነገር በመቃወም ባደረጉት እንቅስቃሴ የአውራጃው ምክር ቤት ተሰብስቦ ያ መታሰቢያው የግራጃን የመታሰቢያ መወገድ አለበት በአስራ አምስት ቀን ውስጥ እና ያ ካልሆነ ፍርድ ቤት እርምጃ ይወሰዳል ብለው ወሰኑ። እና እንግዲህ ከዚያ በኋላ ነው አንፒ ፋሽዝምን የሚቃወም ድርጅት ስለሆነ ከእኛ ጋር አጋር ሆኖ አብረን አቤቱታችንን እና ዛሉ ደግሞ ጣሊያኖችም እና አንዳንድ ኢትዮጵያውያን ለምሳሌ ኢትዮጵያ ማህበር ሬዲዮ አለ ሮም የዛ የምታስተናግደው ወይዘሮ ሙሉ ነች። እሷም ጭምር ሰላማዊ ሰልፍ ወጥተው እዛ መታሰቢያው ጋር ብዙ ጥረት አድርገው ነበረ። ወይዘሮ ሙሉ አየለ በኢጣሊያ የኢትዮጵያ ኮሚኒቲ የስራ አመራር አባል ናቸው። ባፊሌ ለግራዚያኒ መታሰቢያ መሰራቱን እንዳወቁ ከኮሚኒቲው አባላትና ከሌሎች መታሰቢያው መገንባቱን ከማይደግፉ አካላት ጋር ወደ አካባቢው በመሄድ ተቃውሟቸው እንዲሰማና የአካባቢው ሕብረተሰብም ጉዳዩን እንዲረዳ ማድረጋቸውን ይናገራሉ። ከመስከረም ወር ጀምሮ በቦታው በመገኘት በተለይም የመጀመሪያውን ግንኙነት የፈጠረልን የናይጄሪያዊ ኮሚኒቲ ሊቀመንበር ነው። እሱ ነው ይዞን የሄደው እዛ ቦታ ድረስ። ስለዚህ በቦታው ተገኝተን ወጣቶች ነበሩ፣ የአፊሌ ከተማ ወጣቶች። ብዙ ጊዜ ወጣቶች በዚህ ከሰማንያ ዓመት በፊት የተደረገውን ነገር ለማወቅ በጣም ያስቸግራልና ሬዲዮ ራይትሬ የሚባል የዚህ ሀገር ቴሌቪዥን ፕሮግራምም ነበር። እነሱም ቀረጻ አድርገዋል። አንዳንድ ቃለ መጠይቆችም ነበሩ። በዛ መሰረት በተከታታይ በቦታው ስብሰባ ተደርጎ ኮሚታቶ አፊሊ አንቲፋሽስታ የሚል በስሩ አምፒ ናሽናል አሶሽን ኦፍ ኢታሊያን ፓትሪዮት ውስጡ ያለበት የኛ ኮሚኒቲ የኢትዮጵያ ኮሚኒቲ ኤክሶዶስ እና የአምፒ ደግሞ በአካባቢው ያሉት የወረዳ አውራጃ የመሳሰሉ በጣም ሰፊ ነው። አምፒ በስሩ ያሉት፣ ስለዚህ በዛ ውስጥ ያሉት በሙሉ ተካተው ነው ኮሚቴው ይሄ ኮሚታቶ አፊሌ አንቲፋሽስታ የተመሰረተው እና በዛ መሰረት ሰላማዊ ሰልፍ በአፊሌ ከተማ በዋናው የግራሲያኔ የፈጸማቸውን በሀገራችን የተፈጸሙ ድርጊቶችን የሚገልጹ ምስሎችን የመሳሰለውን ገለጻ ያንን በማስረዳት በጣም ነው ብዙ ሀዘን የተሰማቸው። ከዛን ጊዜ በኋላ ነው እንግዲህ ክሱን አንቲ ናሽናል አሶሲሽን ኦፍ ኢጣሊያን ፓትሪዮት ክሱን የመሰረተው። ለፋሽስቶች መታሰቢያ መስራት በኢጣሊያ ሕግ የሚያስቀጣ መሆኑን የተናገሩት ወይዘሮ ሙሉ ለግራዚያኒ መታሰቢያ እንዲሰራ ድጋፍ የሰጡት አፊሌ የምትገኝበት አውራጃ አስተዳዳሪ ከተቀየሩ በኋላ ተቃውሟቸው ውጤት ማምጣት መጀመሩን ገልጸዋል። ሰላማዊ ሰልፉ ሲደረግ የሬጂዮ ላሲዮ ፍቃዱን የሰጡት የመጀመሪያው ፕሮጀክቱን ሰርተው ሲያቀርቡ እና ገንዘቡን የሰጡት ሲቀየሩ ሌላ ነበሩ ፕሬዚደንት ሆነው ላዚዮ የአውራጃ ፕሬዚደንት ሆነ የተመረጡት ኒኮላ ዚንጌሬቲ ልክ ምርጫው ላይ እንደገቡ ነው። እንግዲህ ይሄንን ውሳኔ ገንዘቡ እንዳይፈቀድለት ትዕዛዝ ሰጡ። ምክንያቱም እኛ እዚህ ከተለ ቀደም ያልኳቸው ማህበራት ጨምሮ የካቲት አስራ ሁለትን በዚህ በሮማ ከተማ ሰፊ በሆነ መልኩ መታሰቢያውን ዝግጅት አድርገን ስለነበር በዛ ላይ የሬጂዮ ላሲዮ ተወካዮች ነበሩ። ስለዚህ ሁኔታውን ሁሉ አይተዋል። ምስሉን፣ ንግግሩን የመሳሰለውን። ስለዚህ ምርጫው ከዛ በኋላ በመሆኑ የተካሄደው ልክ ኒኮላ ዝንገሬቲ ምርጫ ላይ እንደወጡ ውሳኔያቸው ገንዘቡን ማገድ ነበር እና ያም አንድ ትልቅ ድል ነው። ገንዘቡ መታገዱ ምንም እንኳን እንደ ትንሹ ነው የሚቆጠር ቢሆንም ከዚያ በኋላ የተቃውሞ እንቅስቃሴ በተለያየ መልኩ ተጠናክሮ መቀጠሉንና ለጉዳዩ የተሰጠው ትኩረት እየጨመረ መምጣቱን ወይዘሮ ሙሉ ያስታውሳሉ። ፋሽስት ኢጣሊያ በኢትዮጵያ የፈጸመችው ግፍና በደል በተለያየ መንገድ እንዲተዋወቅ መደረጉም በተለይ ወጣት ኢጣሊያውያን ታሪኩን እንዲረዱ አስተዋጽኦ አድርጓል። እንደ ወይዘሮ ሙሉ፣ አቶ ኪዳኔ አለማየሁ ባለፈው ሳምንት በአፊሌ ባለስልጣናት ላይ የተላለፈው የቅጣት ውሳኔ ለኢትዮጵያውያን ትልቅ ትርጉም አለው ይላሉ። ምክንያቱንም እንዲህ ያብራራሉ። አሁን ለመጀመሪያ ጊዜ ለኢትዮጵያ ስለሚያስፈልገው ፍትህ የራሳቸውን ጦር ወንጀለኛውን ሮዶልፍ ግራዚያኒን በዚህ አይነት ያለሱ መታሰቢያ የሰሩትን ሰዎች የእስር እና የገንዘብ ቅጣት ሲፈጽሙባቸው ፍትሃዊ የሆነ መርሆ ያላቸው መሆኑን የሚያንጸባርቅ ነው። በዚህ መሰረት እንግዲህ እኛ የምንታገልባቸው ሌሎች ዓላማዎች አሉ። አንደኛው ተገቢ ካሳ ለኢትዮጵያ ህዝብ ማለት በገንዘብ ለሙስና በሚጋለጥ ገንዘብ ሳይሆን ለኢትዮጵያ ህዝብ፣ በተለይ ገጠር ላለው ለዘለቄታው በሚጠቅም በፕሮጀክት መልክ እንዲከናወን ነው፣ ተገቢ የሆነ ካሳ እንዲከፈል። ሁለተኛ ነገር ደግሞ የተዘረፈው ንብረት ለኢትዮጵያ እንዲመለስ እና ሶስተኛ ቫቲካን ፋሺስቶችን አቅፋ ደግፋ እጅና ጓንት ሆና ሰብታ ስለነበረ ለዚያ የኢትዮጵያን ህዝብ ይቅርታ እንድጠይቅ አራተኛ የተባበሩ መንግስታት ድርጅት ይህንን በኢትዮጵያ ላይ የተፈጸመ ጦር ወንጀል እውቅና ሰጥቶ ለፍትህ እንዲረዳ እና አምስተኛ የመታሰቢያው ሐውልቱ እንዲወገድ ነው። አሁን እንግዲህ የተወሰነው በነዛ ፈፃሚዎቹም ከአፊሌ ከንቲባው እና ሁለት አጋሮቹ ላይ ነው የእስር እና የገንዘብ ቅጣት የተቀጡት። የመታሰቢያ መወገድ ጉዳይ ገና የሚከናወን ነው። ግን ለቀረው የፍትህ ነገር ያመቻቻል፣ መንገድ ይጠርጋል በሚል በእውነቱ እግዚአብሔርን እያመሰገንን ለቀረውም፣ ትግላችንን እኛንም ያበረታታናል የሚል አንድምታ አለው ነው የምንለው። ወይዘሮ ሙሉን ጨምሮ በኢጣሊያ የኢትዮጵያ ኮሚኒቲ አባላት ሮማ በሚገኘው የአፊሌ ባለስልጣናት ጉዳይ ሲታይ በቆየበት የኢቲቮሊ ፍርድ ቤት በቀጠሮ እየተገኙ ለአምስት ዓመታት የተካሄደውን የፍርድ ሂደት ከኢጣሊያኖቹ ተባባሪዎቻቸው ጋር ሲከታተሉ ቆይተዋል። ወይዘሮ ሙሉ የዛሬ ሳምንቱ ብይን ሲሰጥም ፍርድ ቤት ነበሩ። በውሳኔው መደሰታቸውን የገለጹት ወይዘሮ ሙሉ መታሰቢያው እንዲሰራ ባደረጉት ባለስልጣናት ላይ ብይን ከመተላለፉ ውጪ ስለ መታሰቢያው የዛሬ ሳምንት የተሰጠ ውሳኔ አለመኖሩ ያሳስባቸዋል። እስካሁን ድረስ በተሰራው የመታሰቢያ የግራሲያን መታሰቢያ የተወሰነ ምንም አይነት ነገር የለም። ግን ያ ማለት ደግሞ ይቆማል ማለት አይደለም። አቃቢ ሕጉ ይግባኝ እንደሚጠይቁ ነው በእለቱ እያወቅ ነው። ከሶስት ወር የውሳኔ ጽሑፍ በኋላ ታይቶ እንግዲህ ምን እንደሚደረግ እናያለን። የስርዓትና የገንዘብ ቅጣት የተበየነባቸው የአፊሌ ከንቲባ ይግባኝ ይላሉ ተብሎ ይጠበቃል። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።